ቀጣዩ እንግዳችን የዘንድሮዋ ወይዘሪት ኢትዮጵያ በዩናይትድ ስቴትስ ናት። ሄለን ወርቁ በትውልድ ስሟ፣ አሁን ደግሞ ሄለን ከነር ተብላለች። የ29 ዓመት ወጣት ስትሆን የተወለደችው ሆለታ ከተማ ነው። ሰባት ዓመት ሲሞላት ልጆች ብቻዋን ማሳደግ የከበዳት እናቷ እሷንና ሁለት እህቶቿን በጉዲፈቻ ለአሜሪካውያን አሳዳጊዎች ሰጠቻቸው። እሷና ታላቅ እህቷን አንድ ቤተሰብ ሲወስዷቸው፣ አንድ እህቷን ደግሞ ሌላ ቤተሰብ ወሰዳት። ሄለን ከቆይታ በኋላ የማንነት ጥያቄ ክፍተት ሲፈጥርባት ወላጆቿን ፍለጋ ወደ ኢትዮጵያ ተመልሳለች። ወላጆቻቸውን ያጡና በድህነት ምክንያት መማር ያልቻሉ ሀያ አምስት ተማሪዎችን ከቤተሰቦቿ ጋር ሆና ትረዳለች። ሄለን ጽዮን። አጫውት አጫውትሻታል ሙሉ ታሪኳን ይዘሻል። እሷ ሙሉ ታሪኳን አጫውተኛለች። የቁንጅና ውድድር ውስጥ ምን ይመስላል በሚል ደግሞ አዘጋጆቹን አውግቻቸዋለሁ። እንግዲህ ወዳንቺው ዝግጅት እንለፋ እኔ ሰላም ናችሁ እንዴት ናችሁ? ሳያቀም ጋለቶማ እኔ ሄመኒን እና መጀመሪያ ያ ቦርን ኢትዮጵያ እንሆለታ እና በሰባት አመት ወደ አሜሪካ ሄደ ሄለን ካነርድ በማደጎ ከተሰጠች በኋላ የምትጠራበት ስሟ ነው። ሄለን ወርቁ ደግሞ የተወለደችበት። ሄለን ሆለታ በሚገኘው መኖሪያ ቤታቸው የነበራት የልጅነት ትዝታ በትንሹ በብዥታ ታስታውሰዋለች። የሰባት አመት ልጅ ነበረች በወቅቱ ከሶስት አመት ታላቋና ከታናሽ እህቷ ጋራ በአማርኛና በኦሮምኛ ቋንቋ ትግባባ እንደነበር ትዝ ይላታል። እናታቸው እነርሱን ለማሳደግ አድካሚ ስራ ትሰራ እንደነበረም ታስታውሳለች። አንድ ቀን የልጆች ማሳደጊያ ውስጥ የምትሰራ የእናቷ እህት እናቷን መከረቻት። ልጆቿን በማደጎ ለአሜሪካውያን ቤተሰብ ብትሰጣቸው እርሷም ኑሮ እንደሚቀላት ልጆቹም የተሻለ ህይወት እንደሚኖሩ አሳመነቻት። እናቷ በወቅቱ ወጣት ስለነበረች በሀሳቡ ተስማማች። በ1987 ዓ ም ሁለቱን ልጆች ለአንድ ቤተሰብ፣ አንዷን ደግሞ ለሌላ ቤተሰብ በማደጎ ሰጠቻቸው። six Ethiopians በማደጎው መጥቼ የተቀላቀልኩት በጣም ሰፊ ቤተሰብ ውስጥ ነው። ቤተሰቦቼ በወቅቱ በማደጎ ያመጧቸው እኔን ጨምሮ ስድስት ልጆች ነው። አንዷ ከኔ ጋር በእናትም በአባትም የምትገናኘኝ እህቴ ናት። አራቱ ከሻሸመኔ አካባቢ ነው የመጡት። እንዲሁም ሰባት የራሳቸው አሜሪካውያን ልጆች አሏቸው። የምንኖረውም ዩታ ነበር። በወቅቱ በዛ ከተማ ከእኛ በስተቀር ኢትዮጵያዊ አልነበረም። በዚህ ላይ ቤተሰቦቻችን ቤት ውስጥ ባሉት ሰባት ልጆቻቸው ላይ ስድስት ልጆች በማደጎ ስላመጡ እንደ እብድ ይቆጠሩ ነበር። በዚህም ምክንያት በጣም የሰዎችን ቀልብ እንስብ ነበር። በየአመቱ ዜና ሆነን እንቀርብ ነበር። አዲሱን ቤተሰብ ከተቀላቀሉ በኋላ መጀመሪያ የተጋፈጡት ችግር ቋንቋ እንደሆነ ሄለን ትናገራለች። እነርሱ ከአማርኛና ከኦሮሚኛ በስተቀር እንግሊዘኛ ምንም እንደማይችሉ ወቅቱን አስታውሳ ትተርካለች። ነገር ግን ቤተሰቦቻቸው መልካሞች ስለነበሩ አስተርጓሚ ሳይቀር ቀጥረው ይረዷቸው ጀመር። የቤተሰብ ናፍቆት ግን በተለይ ሄለን ልትቋቋመው ያልቻለችው ፈተና እንደነበረም ትናገራለች። አስራ ሁለት አመት ሲሞላኝ ኢትዮጵያ ሄጄ እናቴን ማየት ቻልኩ። አየኋት። ፎቶ ተነሳን፣ ተጫወትን። የዛን ጊዜ አማርኛ ጠፍቶብኝ ስለነበረ በቋንቋ እንደ ልብ መግባባት አልቻልንም። ግን ጥሩ ጊዜ ነበረን። የእናትና ልጅን ፍቅር ተገላልጠን ነበር። እኛን ላሳዳጊ በመስጠቷም ተጸጽታ ነበር። መታመሟን ግን አላወቅኩም ነበር። አሜሪካ መጥታ እንደምትጎበኘኝ አውርተንም ነበር። አለመታደል ሆኖ እናቴን ካየኋት ከሁለት ወር በኋላ ህይወቷ አለፈ። እኔ በጣም ስሜታዊ አልቃሻ ነኝ አሁን ኢትዮጵያ ስሄድ ሁሉም ነገር ስሜታዊ ያደርገኛል ሰፈሩ ጨዋታው ሁሉም ነገር አንዴ ኢትዮጵያን ጎብኝታ ከመጣች በኋላ መረጋጋት አቃታት በተለይ በችግር የተጠበሱት አያቷን በምታስታውስበት ጊዜ ተመልሳ መሄድ እንዳለባት ታስብ ጀመር በ2004 ዓ ምት ከማደጉ አሳዳጊ እናቷ ጋር ሆና ወደ ኢትዮጵያ ሄደችና ህጻናት ሊረዱ የሚችሉበት ድርጅት አቋቋሙ ከጨረሱ በኋላ ግን እሷ እዛ ቀረች I went to Ethiopia, I got a one-way ticket, and I said I wanted to, you know, have a relationship with my grandma and my family. I want to learn a language, all of that stuff. Because there's like that emptiness you feel when you're, when, when I know I'm Ethiopian, but <laughs> <laughs> <and> I don't know what that. I I I like, <laughs> <the family."> <laughs> እኔ የማውቀው ኢትዮጵያዊ መሆኔን ብቻ ነበር። ከዛ ውጭ ምንም ባለማወቄ ባዶነት ይሰማኝ ነበር። እናም ሆለታ አያቴ ጋር ሄድኩ። አያቴ ክፍተቴን ሞላችልኝ፣ ህይወትንም ሰጠችኝ። አያቷን ጎብኝታ ከተመለሰች በኋላ የአያቷ መኖሪያ የረባ ለመሆን መጸዳጃ ቤት እንኳን የሌለው መሆኑ ይረብሻት ነበር። የቀረጸችውን ቪዲዮና ያነሳችውን ፎቶ እህቷን ጨምሮ ለጓደኞቿ በማሳየት የገንዘብ ማሰባሰቢያ ዝግጅት አድርጋ ባገኘችው ገንዘብ ለአያቷ ቤታቸውን አሳደሰች፣ መጸዳጃ ቤትም ተሰራላቸው። ያ ትልቅ እረፍት እንደሰጣት ሄለን ትናገራለች። ከዚህ በተጨማሪም ከሻሸመኔ በማደጎ የመጡት አራት የአክስቷ ልጆች በደንብ ባይገናኙም የአክስቴ ልጆች ትላቸዋለች። የእነርሱ ቤተሰብን ለመጎብኘት ቢሄዱ ጊዜ በጣም የተጎዱ በድህነት ውስጥ የነበሩ በመሆናቸው እነርሱን ለመርዳትም ባቋቋሙት ድርጅት አማካኝነት ይንቀሳቀሱ ጀመር። በዚህ ድርጅት ስርም መማር ላልቻሉ 25 ህጻናት ለትምህርት የሚያስፈልጋቸውን መሰረታዊ ነገር በማሟላት ድጋፍ ይሰጣሉ። ለሄለን አሁን ነገሮች ተቀይረዋል። በየጊዜው ኢትዮጵያ ትመላለሳለች። በሞዴሊንግ እና በውበት ሙያ ትምህርቷን በመጨረሷም በሱ ላይ ተሳትፎ ታደርጋለች። በኢትዮጵያዋ ቆይታዋ የተለያዩ ነገሮች ላይ ትሳተፋለች። የኢቢኤስ ቴሌቪዥን ጣቢያ ማስታወቂያ ላይ ከአንድ የካርቱን ምስል ጋር ማስታወቂያ መስራቷንም ነግራኛለች። በቅርቡ ደግሞ እጅግ ደስ ያሰኛት ነገር ተከስቷል። ከሀያ ሁለት ዓመት በኋላ ለመጀመሪያ ጊዜ ሶስቱ እህትማማቾች አዲስ አበባ ላይ ተገናኝተው አያታቸው ቤት ሄደው ዓለማቸውን ቀጭተዋል። ባለፈው እሁድ ደግሞ እዚህ ዩናይትድ ስቴትስ በደብል ትሪ ሂልተን ሆቴል በተዘጋጀ ወይዘሪት ኢትዮጵያ ዩናይትድ ስቴትስ የቁንጅና ውድድር ላይ ተሳታፊ ነበረች። የማደጎ ቤተሰቦቿ ወደዚህ እንድትገባ መገፋፋታቸውን ነግራኛለች። ውድድሩ በተለያየ ሙያ ላይ የተሰባሰቡ ሰዎች በጋራ ያዘጋጁት ነው። እንደ አዘጋጆቹ ገለጻ ይህ ውድድር የመጀመሪያ ዝግጅታቸው ነው። የድርጅቱ መስራችና ማኔጂንግ ዳይሬክተር ናቲ ጸጋዬ ዝግጅቱ የመጀመሪያቸው ቢሆንም በግሉ በውድድሩ መደሰቱን ገልጿል። ፕሮግራም በእውነት በጣም ትልቅ ፕሮግራም ነበረ። ከጠበቅ ነው በላይ ብዙ ሰዎች መጥተዋል። አይ ቲንክ ተወዳዳሪዎቹ በጣም በጣም በጣም ከፍተኛ ውድድር ያደረጉ ነው ይመስለው ዝግጅትም ያደረጉ ነው ይመስለው እና ይሄ ውድድር በእውነት እንደ መጀመሪያነቱ ከጠበቅ ነው በላይ ነበረው እና በጣም እኔም ደስተኛ ነኝ በፕሮግራሙና ተወዳዳሪዎቹም ሁሉም ለተወዳደሩት በጣም ነው ማመሰግናቸው። አዲስ አበባ የሚገኘው የኔክስት ሞዴሊንግ ትምህርት ቤት ባለቤትና ዲዛይነር ሳራ መሐመድ በዚህ ውድድር ለተሳተፉ ቆነጃጀት አልባሳትን አዘጋጅታ ከኢትዮጵያ መጥታለች እሷና ወይዘሮ ኢትዮጵያ አልፍሬድም ኢትዮጵያን ወክለው ዳኞች ነበሩ ሳራን ስለ ውድድሩ ጠይቄያት ነበር እንደ መጀመሪያ ጥሩ ነው ብዙ የሚጎለው ነገር አለ ግን እንደ መጀመሪያ ያህል ጥሩ ነው ብዬ አስባለሁ የሚጎለው ነገር ውድድሩ የኢትዮጵያ ቁንጅና ውድድር ነው ዳኞቹ ደግሞ ውጭ ዜጋ ናቸው ሰባ አምስት በመቶ ሱቅ ራሳ ያንም ስለ ኢትዮጵያ ባህል አያውቁም

ለዚህ ውድድር ከፍተኛ ዝግጅት ማድረጋቸውን የሚናገረው ናቲ ጸጋይ ውድድሩ ወይዘሪት ኢትዮጵያ ዩኤስኤ በመሆኑና በቀጣይ በርካታ ተመሳሳይ ዝግጅቶችን የማቅረብ እቅድ ስላላቸው ውድድሩ የቁንጅና ውድድር ሕግን በሚገባ የተከተለ የተቀናጀና ደረጃውን የጠበቀ እንዲሆን ከፍተኛ ጥረት ማድረጋቸውን ገልጿል። ይህ እንደ መጀመሪያ ዝግጅትነቱ ማንኛውም ዝግጅት እንግዲህ እንደሚታወቀው እንደ መጀመሪያነቱ ከጠበቅነው በላይ ነው ብንልም አንዳንድ ነገሮችን የምናያቸው ነገሮች አለ። የሰዎች አይነት የምንሰማበት ነገር አለ። አሁን የጠቀስሽውን ማለት ነው ምንድነው እንግዲህ እኛ የቆንጅና ውድድር ህግ ስትመለከችው አንድ ሰው ዳኛ ለመሆን ወይም ደሞ እንዲህ አይነት ስራ ለመስራት ብዙ አመት የስራ ልምድ እንዳለ ነው እና እነዚህ ዳኛዎችም ስንመርጣቸው እኛ ከተለያዩ ሰዎች ከተለያየ ባዮቻቸውን ተመልክተን ምን ያህል በዚህ በዳኝነት ዙሪያ ላይ እንደሰሩ ምናምን ስንመለከት ነው እና በኢትዮጵያኖችም እንግዲህ ቀላቅለናል። የተዋወቁ ታዋቂ ኢትዮጵያኖችን እዚህ ዳኛ አድርገን ሁሉንም አቅርበናል እና ነገር እንግዲህ እያየን እየተሻሻለ የሚቀጥለውን አመት ደግሞ ከዚህ የበለጠ ደግሞ ስህተቶች ካሉ አስተካክለን ጥሩ ነገር ደግሞ ከዚህ የበለጠ ለመስራት ነው እንግዲህ እንደ መጀመሪያነቱ ደስተኛ ነኝ። በመጨረሻም የዚህ ውድድር አሸናፊ ሆና የተመረጠችው ከላይ ታሪኳን ያካፈልኳችሁ ሄለን ካነር ናት። ሄለን ቀድሞ ማስታወቂያውን ባዩ የማደጎ አሳዳጊዎቹ አማካኝነት ወደ ውድድሩ እንድትገባ ብትከፋፋም እሷም ከኢትዮጵያ ጋር ያላትን ግንኙነት የሚያጠብቅላት ስለነበር ወዲያውኑ The first runner-up in this great event tonight is contestant number eight. One of the reasons I wanted to do it is because I already have my organization, so I know that it would be a, a great way to help the kids that I want to help, but yeah, over, overall the ይህን ውድድር መካፈል ከፈለኩበት አንደኛው ምክንያት በማገኘው ስም ተጠቅሜ እርዳታ ማሰባሰብና ድርጅቱን ማጠናከር ከዛም በርካታ ሕጻናትን ለመርዳት ነው። እኛም ሎይዘሪት ሄለን መልካሙን እየተመኘን ያሰብሽው ይሳካልሽ ብለናታል። Go in a good, get it's good. It's good. It's good. It's good. It's good. It's Work, it, nice. work in Ku Alma's Nish, Ethiopia with Loga. Kulu a es yet the Wird du ka neugutisch? Aprys ja bezellom, mä ka neugangetisch. Zudotisch menderin, jach kommt in can in the on